የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ውስጥ የተከለሰ የጉዞ እገዳ ትዕዛዝ ያወጣሉ ተብሎ እየተጠበቀ ነው። በሌላ በኩል ግን የሀገር ውስጥ ደህንነት መስሪያ ቤት የመኖሪያ ሰነድ የሌላቸውን ሰዎች በኃይል እያያዙ ከሀገር ማስወጣትን የሚያሰፋና የኢሚግሬሽን መመሪያዎችን የሚያስጠብቅ አዲስ መመሪያ አውጥቷል። ሪፖርተራችን ጂስማን አኒ ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ከዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የወጣው አዲስ ማስታወሻ የኢሚግሬሽን ደንቦችን ለማስፈጸም ይበልጥ ጠንካራ የሆኑ እርምጃዎችን እንደሚወስድ የዋይት ሀውስ ቃል አቀባይ ሾን ስፓይሰር ዛሬ ለጋዜጠኞች ተናግረዋል። የወሰን ጸጥታና የኢሚግሬሽን አፈጻጸም ማሻሻያ ትዕዛዙን አስመልክቶ የወጣው ማስታወሻ የሀገር ውስጥ ደህንነት መስሪያ ቤቱ የአገሪቱን የደቡብ ድንበር ለማስጠበቅ ተጨማሪ ይፋ ያልሆነ ፍልሰትን ለመቆጣጠር ህጋዊ ባልሆነ መንገድ ወደ ሀገር የገቡ ሰዎችን በፈጣን ሁኔታ በተከታታይና ስብዕናን በተላበሰ መንገድ ለማስወጣት የሚወስዳቸውን እርምጃዎች ይዘረዝራል። የመመሪያው ማሻሻያ ማስታወሻ ያለ ህጋዊ ፈቃድ የሚኖሩ ሰዎችን ማስወጣቱን ማፋጠን የሚቻልበትን፣ በቅድሚያ እንዲወጡ የሚደረጉ ሰዎችን ቁጥር ማስፋት፣ የአካባቢ የህግ አስከባሪ አባላት የሚሰማሩበትን ሁኔታዎች በዝርዝር አስፍሯል። በተጨማሪም 15 ሺህ የኢሚግሬሽንና የጉምሩክ ሠራተኞችን እንዲሁም የወሰን ቅኝትና ጥበቃ ጓዶችን የመቅጠር ሐሳብን አካትተዋል። ዋይት ሐውስ እንደሚለው ግቡ የጅምላ አፈሳና የማስወጣት ሥራ አይደለም። ዋይት ሐውስና ከሀገር ውስጥ ደህንነት መሥሪያ ቤት እየወጣ ያለው መልእክት በዚች አገር ውስጥ እየኖሩ በሕዝቡ ሰላም ላይ አደጋን የደቀኑ ወይም ወንጀል የፈጸሙ በቅድሚያ ይሸኛሉ ነው። ይህ መከናወኑን ለማረጋገጥ በርትተን እንሰራለን። ይህ ዛሬ የወጣ ማስታወሻ በሕፃንነታቸው ወደ ዩናይትድ ስቴትስ የገቡ ሰዎችን ከማስወጣት የሚከላከለውን የቀደመ መርሃ ግብር አለመሰረዙ ተገልጿል። ያ መርሃ ግብር ለሰዎቹ ሕጋዊ የመኖሪያ ፍቃድ ባያጸናም መኖርና መሥራት እንዲችሉ ግን የሚፈቅድ ነው። ፕሬዚደንት ትራምፕ ቀደም ሲል አውጥተውት የነበረውንና በፍርድ ቤቶች የታገደውን ትዕዛዛቸውን የሚቀይር አዲስ ትዕዛዝ ለማውጣት እየተዘጋጁ ባሉበት ወቅት ነው የዛሬው የሀገር ውስጥ ደህንነት መሥሪያ ቤት ማስታወሻ የወጣው። ትራምፕ ያለፈውን ትዕዛዛቸውን እንደማይሽሩ የዋይትሃውሱ ቃል አቀባይ ሾን ስፓይሰር አመልክተዋል። እናሸንፋለን። ምክንያቱም ፕሬዚዳንቱ አገሪቱን ከአደጋ ለመጠበቅ ማድረግ የሚገባቸውን እንዲያደርጉ ስልጣን ተሰጥቷቸዋልና። የሲያትል ፌዴራል ዳኛ ያገዱትን የሳን ፍራንሲስኮ የወረዳ ፌዴራል ይግባኝ ሰሚ ፍርድ ቤት እግዱን ያጸናበት የፕሬዚደንት ትራምፕ አፈጻጸም ትዕዛዝ በአመዛኙ ሙስሊም ከሆኑ ሰባት ሀገሮች የሚነሱ መንገደኞችና ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ለተወሰነ ጊዜ የሚያግድ ነው። ያ ትዕዛዝ በመላ ዩናይትድ ስቴትስ በሚገኙ አውሮፕላን ጣቢያዎች ላይ የበዙ የተቃውሞ ሰልፎችን ቀስቅሷል።